ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ታኅሳስ 20 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሽታችኋል አድማጮች፣ አስተናጋጆቻችሁ ቆንጂት እና ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ። ኦሮሚያ ዛሬ ሞትና የተቃውሞ ሰላማዊ ሰልፍ ተስተናግዶባታል። ህዝቡ ይጠራ ነው ያለ እንጂ እስከዚህ ከባድ እርምጃ ማሰት፣ በህዝብ ላይ ቂ ቦምብ መወርወር፣ ቤት ውስጥ ገብቶ ሰው መደብደብ። አሁን ሌላው ደግሞ አረት ሰው ነው ሆስፒታል ያለ በዚህ ተመቶ ሁለት ፖሊሶችም ተመጥተዋል። ጥያቄዎች የታሰሩ የተቃዋሚ ፓርቲዎች እንዲፈቱ፣ የተፈነቀሉ ህዝቦች ተመልሶ እንዲቋቋሙ፣ እውነተኛ ፌዴራሊዝም ስራ ላይ እንዲዋል እና መከላከያ ከዩኒቨርሲቲ እንዲወጣ፣ ተማሪዎች እንዳይታሰሩ በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሻምቡ ከተማና በምስራቅ ወለጋ ኑኑ ቁምባ ወረዳ ነዋሪዎች ናቸው የሰማችኋቸው። ከባለሥልጣናቱ አስተያየት ማግኘት አልተቻለም። በአብይ ርእስ ዘገባ ይዘናል። ቆንጂታ ርእስተ ዜና ተሰማናለች። ላለፉት ሳምንታት ሲካሄድ የቆየው የኢህአደግ የሥራ አስፈጻሚ ኮሚቴ ስብሰባ መጠናቀቁን አሁን ማምሻው ላይ የደረሰን ዜና አመለከተ፣ አንዱ ዜናችን ነው። የኬንያ ተቃዋሚ ፓርቲ የሀገሪቱ ፕሬዝደንት ኡሁሩ ኬንያታ ብሔራዊ ንግግር ካልጠሩ ተቃዋሚውን መሪ ኦዲንጋን የፕሬዝደንትነት ቃለ መሀላ እንዲፈጽሙ ባለው እቅድ እገፋለሁ ሲል አስታወቀ። ካይሮ አቅራቢያ የሚገኝ ቤተ ክርስቲያን ደጃፍ ዛሬ አንድ ታጣቂ ተኩሱ ከፍቶ ራሱን ጨምሮ ቢያንስ አስር ሰዎች ተገደሉ። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ላለፉት ሳምንታት ሲካሄድ የቆየው የኢህአደግ የስራ አስፈጻሚ ኮሚቴ ስብሰባ መጠናቀቁን አሁን ማምሻው ላይ የደረሰን ዜና አመልክቷል። በሀገሪቱ የተፈጠሩትን ውጥረቶች ለመፍታት ተብሎ የተጀመረው ይህ ስብሰባ የተጠናቀቀው የተለያዩ ውሳኔዎችን በማሳለፍ እንደሆነም ኮሚቴው ለመንግስት መገናኛ አውታሮች በላከው መግለጫ አመልክቷል። በዚሁ ስብሰባ ላይ ከ ሰላሳ ስድስቱ የስራ አስፈጻሚ ኮሚቴ አባላት በተጨማሪ ነባር የግንባሩ አመራሮችና አባላት ሲሳተፉ መቆየታቸውንም ምንጮች አመልክተዋል። የኮሚቴው አባላት በተጨማሪም ለጠቅላይ ሚኒስትሩ ጥያቄ ያቀረቡ አባላትን በድርጅታዊ መዋቅር ሲያነጋግሩ መቆየታቸውን ምንጮችን የጠቀሰው ሪፖርተር ጋዜጣ አስነብበዋል የኢህአዴግ የስራ አስፈጻሚ ኮሚቴ ከኦህዴድ ከበአዴን ከደህዴን እና ከህወሀት ዘጠኝ ዘጠኝ ሆነው የተውጣጡ ሰላሳ ስድስት አባላት የሚገኙበትና ጠቅላይ ሚኒስትሩ በሊቀመንበርነት የሚሰበስቡት መሆኑ ይታወቃል በስራ አስፈጻሚ ኮሚቴው ስብሰባ ማጠቃለያ ላይ ስለተላለፉት ውሳኔዎች የተገለጸ ዝርዝር ነገር የለም። እንደደረሰን በሌላ ዘገባ እንመለስበታለን። የኬንያ ተቃዋሚ ፓርቲ የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ብሔራዊ ንግግር ካልጠሩ ተቃዋሚውን መሪ ራይላ ኦዲንጋን የፕሬዚደንትነት ቃለ መሐላ ለማስፈጸም ቀደም ሲል ይዞት በነበረው እቅድ እንደሚገፋ ገልጿል። የተቃዋሚው መሪ ኦዲንጋ በማጣሪያው ምርጫ አልሳተፍም ብለው ከቀሩ በኋላ ኬንያ ባለፈው ጥቅምት ባካሄደችው ምርጫ ሚስተር ኬንያታ ማሸነፋቸው በይፋ መነገሩ ይታወሳል። ተቃዋሚው ፓርቲ ኦዲንጋን በፕሬዚደንትነት ቃለ መሐላ ቢያስፈጽም በሀገሪቱ የባሰ ክፍፍል ሊያስከትል እንደሚችል ተንታኞች ተናግረዋል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ አለ። አዳነች ፍስሐ እየት አቀርበዋለች። የተቃዋሚ ፓርቲ ምክትል መሪ ካሎንዛ ሙሲዮካ የተቃዋሚ ፓርቲ መሪውን ቃለ መሐላ ከማስፈጸም ሊያቆም የሚችለው ንግግር ማካሄድ ብቻ ነው ብለዋል። ወንድሜን ኡሁሩ ኬንያታን ብለው የአገሪቱን አንድነት የማስጠበቅ ኃላፊነታቸውን ካልተወጡ ራይላ ኦዲንጋ ቃለ መሐላውን ሲፈጽሙ ራይላ ኦዲንጋንና ካሎንዞ ሙሲያካን ተጠያቂ ሊያደርጉ አይችሉም ነው። የኬንያ የምርጫ ኮሚሽን ለውጥ እንዲደረግ የቀረበውን ጥያቄ ባለማሟላቱ ተቃዋሚው ኃይል ባለፈው ጥቅምት ወር በተካሄደው የማጣሪያ ምርጫ አልተሳተፈም። ባለፈው ነሐሴ ወር በተደረገው ፕሬዚዳንታዊ ምርጫ ኬንያታ ማሸነፋቸው የተገለጸ ቢሆንም ኦዲንጋና ሙሲዮካ እኛንን ያሸነፍነው ባዮች ናቸው። ኬንያታ ኦዲንጋ ባልተሳተፉበት የማጣሪያ ምርጫ 98 ከመቶ ድምፅ በማግኘት አሸንፈዋል። ማርቲን አንዳቴ የተባሉ የፖለቲካ ተንታኝ ተቃዋሚው ወገን መንግስት ከሱ ጋር ንግግር እንዲያደርግ ለመግፋፋት እየሞከረ ነው ይላሉ። ቃለ መሀላ ካስፈጸሙ አሁን ካሉበት የከፋ ቀውስ ይፈጠራል። በመሰረቱ ተጽዕኖ ለማድረግ እየሞከሩ ናቸው። እሁሩና ቡድናቸው ከእነሱ ጋር ተቀምጠው በመነጋገር ለማንሳት በሚፈልጓቸው ነጥቦች ዙሪያ ለመወያየት ነው የሚሹት። ፕሬዚደንት ኬንያታ በበኩላቸው የምርጫው ጉዳይ አብቅቷል። ስለ ሀገሪቱ የእድገት አጀንዳ ካልሆነ በስተቀር ስለ ሌላ የምናገረው ነገር የለም በማለት በተደጋጋሚ ተናግረዋል። የፕሬዝደንት ትረምፕ አስተዳደር በሶማሊያ የአልሸባብ ተዋጊዎች ላይ ጥቃቶቹን ባፋፋመበት በዚህ የአውሮፓውያን አመት ውስጥ ለሀገሪቱ ፌዴራላዊ መንግስት እየሰጠን ያለነው ድጋፍ አዎንታዊ ውጤት እያስመዘገበ ነው ሲል የዩናይትድ ስቴትስ የጦር ኃይል ጠቆመ። ዩናይትድ ስቴትስ በዘንድሮ የአውሮፓውያን 2017 ውስጥ በአልሸባብ ላይ ቢያንስ 34 ጥቃቶች እንዳካሄደች የተናገሩት የዩናይትድ ስቴትስን ወታደራዊ እንቅስቃሴዎች የሚታዘቡ አካላት በቀደመው ዓመት በንጽጽር 14 ጥቃቶች እንደተካሄዱ ጠቁመዋል። ፕሬዚደንት ዶናልድ ትራምፕ ባለፈው መጋቢት ወር የተወሰኑትን የሶማሊያ አካባቢዎች የጦርነት አምባዎች ብለው ከፈረጁና የውጊያ ደንቦችን ካላሉ ወዲህ በተካሄዱ ጥቃቶች ከ155 በላይ ታጣቂዎች መገደላቸውን የአፍሪካ እዝ ያወጣው መግለጫ ያመለክታል። ከእነዚህ ውስጥ ቢያንስ 100 የተገደሉት ህዳር 21 ቀን እንደ አውሮፓውያኑ ነው ቤይ ተራሮች አቅራቢያ በሚገኝ ካምፕ ላይ በተካሄደ የአንድ ቀን ጥቃት መሆኑን ነው መግለጫው ያስታወቀው። ግብፅ ዋና ከተማ ካይሮ አቅራቢያ የሚገኝ ቤተ ክርስቲያን ደጃፍ ላይ ዛሬ አርብ አንድ ታጣቂ ተኩስ ከፍቶ ራሱን ጨምሮ ቢያንስ አስር ሰዎችን ገድሏል። ሌሎች ቁጥራቸው በርከት ያለ ሰዎች ቆስለዋል። ሌላ አጥፍቶ ጠፊ ቀበቶ የታጠቀ አጥቂ ቤተ ክርስቲያኑ እንዳይገባ በማድረግ በምዕመናን ላይ የባሰ ጉዳት እንዳይደርስ ለመከላከል መቻላቸውን የግብፅ ፖሊስ መኮንኖች ተናግረዋል። ሄልዋን ወረዳ ውስጥ ቅድስት ማርያም ሚና ኦርቶዶክስ ቤተ ክርስቲያን ደጃፍ ተኩስ የከፈተው ታጣቂ ከጸጥታ ኃይሎች ጋር ተታኩሶ መገደሉንና ሁለተኛው ታጣቂ መያዙን ባለሥልጣናቱ ገልጸዋል። የቆሰሉት የጥቃት ሰለባዎች ወደ አካባቢው ሆስፒታሎች ተወስደው አንዳንዶቹ አስቸኳይ ቀዶ ሕክምና እንደተደረገላቸው የግብፅ የጤና ጥበቃ ሚኒስትር ካሊድ መጅድ አስታውቀዋል። በዘገባዎች መሠረት ብዙ ፖሊሶችና ሲቪል የጸጥታ ጥበቃ ሰራተኞች መገደላቸው ተገልጿል። ለዛሬው ጥቃት ኃላፊነት የወሰደ ወገን እስካሁን የለም። ይሁን እንጂ ባለፈው አመት አብያተ ክርስቲያን ላይ በደረሱትና ብዛት ያላቸው ምዕመናን ለተገደሉባቸው ጥቃቶች እስላማዊ መንግስት ቡድን ኃላፊነት ሲወስድ ቆይቷል። ይህ የዛሬ ጥቃት የደረሰው የኦርቶዶክስ ክርስትና እምነት ተከታዮች የኢየሱስ ክርስቶስ ልደት በዓልን ሊያከብሩ አስር ቀን ያህል በቀራቸው ጊዜ መሆኑ ነው። የቀድሞ የእግር ኳስ ኮከብ ጆርጅ ዊያ በላይቤሪያው ምርጫ አሸናፊነታቸው ትናንት ታውጇል። የምርጫ ኮሚሽኑ በሰጠው መግለጫ ዊያ ከ15ቱ የላይቤሪያ ወረዳዎች 14ቱን አሸንፈዋል። ዊያ ከምክትል ፕሬዚደንቱ ጆሴፍ ቦካይ ጋር የተወዳደሩት በሀገሪቱ ሕግ የሚፈቀደውን ሁለት የስልጣን ዘመን አገልግለው የሚሰናበቱትን ፕሬዚደንት ኤለን ጆንሰን ሰርሊፍን ለመተካት ነው። ከጆርጅ ዌያ ጋር በምክትልነት የተወዳደሩት የመወሰኛ ምክር ቤት አባሏ ጁል ሃዋርድ ቴይለር የቀድሞ ሽምቅ ተዋጊ መሪና በኋላም ፕሬዚደንት ቻርልስ ቴይለር የፊተኛ ባለቤታቸው ናቸው። ቻርልስ ቴይለር የ1980ዎቹን የሀገሪቱን የእርስ በርስ ጦርነት የቀሰቀሱና ሴሪያሊዮን ውስጥ በተፈጸሙ የግፍ አድራጎቶች በራቸው ሚና በተፈረደባቸው የ50 ዓመታት እስራት ብሪታንያ ወህኒ ቤት ነው ያሉት። አሁንም ላይቤሪያ ውስጥ ደጋፊዎች እንዳሏቸው ነው የሚነገረው። ቻርልስ ቴለር በመጀመሪያው ዙር ምርጫ ጆርጅ ዊያ በዋና ዋና ወረዳዎች እንዲያሸንፉ ቁልፎ ሚና የተጫወቱት ጁል ቴለር እንደሆኑ ነው የሚነገረው ይህ ሂደት በተሳካ ሁኔታ ከተጠናቀቀ ለላይቤሪያ ከሰባ በሚበልጡ ዓመታት ውስጥ የመጀመሪያ ሰላማዊና ዲሞክራሲያዊ የስልጣን ሽግግር ነው የሚሆነው። ዩናይትድ ስቴትስ ውስጥ ኒውዮርክ ከተማ ብሮንክስ ቀበሌ የሚገኝ የመኖሪያ ህንፃ ላይ ትናንት ሐሙስ በደረሰው ቃጠሎ አስራ ሁለት ሰው መሞቱን የከተማይቱ የሰዓት አደጋ ኮሚሽነር ገልጸዋል። ቃጠሎውን ያስነሳው አንድ የሦስት ዓመት ተኩል ሕፃን ልጅ በምግብ ማብሰያ ምድጃ ሲጫወት መሆኑንም ገልጸዋል። በተመሳሳይ ሁኔታ የህንድ የንግድ መዲና ሙምባይ ውስጥ በሚገኝ ባለ አራት ፎቅ ህንፃ ላይ በደረሰ ቃጠሎ ቢያንስ አስራ ሶስት ሰው መሞቱና ብዙዎች መቁሰላቸው ተዘግበዋል። በመጨረሻም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ውሳኔዎችን ተላልፋ ወደ ሰሜን ኮሪያ ነዳጅ ዘይት ልካለች ብለው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትረምፕ የሆነ እጅሏ ቻይና አላደረግኩም ስትል አስተባብላለች። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ታኅሳስ 20 2010 ዓ ም ምሽት ፕሮግራም ነው። ለዲሞክራሲ ጥያቄ ምን የሚል ነገር ነው? መንግስት ያመጣው ልማት ላይና የብሔረሰብ መብት ላይ የሰጠዋችሁን ነገር ላይ ብቻ አተኩሩ፣ በእነዚህ በሁለት ነገሮች ላይ ብቻ አተኩሩና ይሄ ዲሞክራሲን ይተካላችሁ የሚል አይነት ነገር ነው መንግስት ያ አቅጣጫ እንዲያዝ ያደረገው። ወይዘሮ መስከረም አበራ በዲላ ዩኒቨርሲቲ የታሪክ መምህርና በዩኒቨርሲቲው በሕፃናት ወጣቶችና ሴቶች ማዕከል ተመራማሪ ናቸው። በጥያቄው መልስ ዝግጅት በስፋት ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን ለምሽቱ አብይ ርዕስ የተያዘው በኦሮሚያ ውስጥ ዛሬ በተካሄዱ ግጭቶችና ሰላማዊ ሰልፎች ላይ የተከናወነ የተቀናበረ ዘገባ ነው። እየተጠናቀረ ይገኛል። እንደ ደረሰ እናቀርብላችኋለን። ወደ ተከታዩ የመጽሔት ዘገባ እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲና በአቃቤ ሕግ የማስረጃ አቀራረብ ላይ ያሰሙትን አቤቱታ ውድቅ አድርጓል። የአቃቤ ሕግ ተጨማሪ ማስረጃ አስቀድሞ እንደደረሳቸው ባቀረቡት ጥያቄ ላይም እንዲደርሳቸው ባቀረቡት ጥያቄ ላይም ብይን ለመስጠት ፍርድ ቤቱ ሌላ ቀጠሮ ይዟል። መለስካቸው አምሃ ዝርዝሩን ይዟል። ፍርድ ቤቱ ዛሬ በሰጠው ብይን ተከሳሽ የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና በጠበቆቻቸው አማካይነት አቃቤ ሕግ በማስረጃነት ለፍርድ ቤቱ ያቀረባቸው ተጨማሪ በአስር ሲዲዎች የተቀረጹ የድምፅ ከምስልና የፎቶግራፍ ማስረጃዎች መቅረባቸው ሕጋዊ አይደለም ብለው ቢቃወሙም ውድቅ አድርጎባቸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በሰጠው ብይን እንዳመለከተው ተከሳሽ ማስረጃዎቹ የቀረቡት አቃቤ ሕግ በተከሳሽ ላይ ያቀረብኳቸውን የሰውና የሰነድ ማስረጃዎች አጠናቄ አቅርቤ ያለውና ፍርድ ቤቱ በዚህ ላይ ተመስርቶ ብይን ይስጠኝ ካለ በኋላ ነው ብለው የተከራከሩት ትክክል አይደለም ብሏል። አቃቤ ሕግ በሰው ማስረጃ ብቻ ይባየንልኝ ብሎም አልተከራከረም ሲል ፍርድ ቤቱ የተከሳሽ ጠበቆች ያቀረቡትን ክርክር አለመቀበሉን አትቷል። በመሆኑም አቃቢ ሕግ እስከ ታህሳስ አምስት ቀን ሁለት ሺ አስር ዓመተ ምሕረት ድረስ በዶክተር ምረራ ላይ ከዘረዘራቸው ማስረጃዎች መካከል ያላስገባቸውን አስር የሲዲ ማስረጃዎች እንደሚመረምራቸው ፍርድ ቤቱ በብይኑ ገልጿል። ከተከሳሽ ጠበቆች አንዱ አቶ ወንድሙ ይብሳ በተሰጠው ብይን ቅሬታቸውን ለቪኦኤ ገልጸዋል። ቅሬታ አለኝ። አንደኛ የአቃቢ ሕግ ማስረጃ በድጋሜ ሊቀርብ የሚችለው ክሱ በሚቀርብበት ጊዜ ያላቀረበ ያላገኘ ማስረጃ ሲሆንና ሁለተኛ ደግሞ አቃቢ ሕጉ ብይን ይሰጥልኝ ባለበት ቀን ተሳሳ ሁለት 2010 ዓመተ ምህረት በቀረበው ማስረጃ ብቻ ብይን ይሰጠኝ ሰነድና ማስረጃ ብይን ይሰጠኝ ባለበት ቀን ይህን ሲዲ መጥቀስ ነበረበት። አልፎታል። ካለፈ በኋላ እንደገና በድጋሚ ይቅረብ ማለት ተገቢ አደለም። አቃቢ ሕግ ታህሳስ 5 ቀን 2010 ዓ ም እነዚህ ሲዲዎች ለፍርድ ቤቱ እንዲደርሱ በጻፈው ደብዳቤ እንዳመለከተው ክሱ ሲቀርብ የሲዲ ማስረጃዎቹን እንዳላቀረበ አይክድም። ይሁንና ይህንን ያደረገበትን ምክንያት ሲገልጽ በሲዲው ላይ ያለው መልእክት ወንጀል እንዲፈጸም የሚቀሰቅስ በመሆኑ ማስረጃውን ማያያዝ አልቻለም ብሏል። በተሰጠው ብይን ቅር የተሰኙት አቶ ወንድሙ ይብሳ ግን ፍርድ ቤቶች በተለመደው አሰራርና በሕግ ማግባብ መሠረት የተከሳሾችን መብትና ጥቅም መጠበቅ ሲገባቸው አሁን የሚያዩት ግን ከዚህ በተለየ ሁኔታ አቃቢ ሕግ የሚጠይቀውን ሁሉ እንደሚያገኝና ለተከሳሹ ግን በፍርድ ቤቱ በኩል ንፉግነት ይታያል ብለዋል። ዶክተር መረራ ጉዲናም በበኩላቸው አስተያየት እንዳላቸው ገልጸው ተፈቅዶላቸው ነበረ። መንግስት በወቅቱ የተፈጠረውን ቀውስ አስመልክቶ ለደረሰው ችግር ሁሉ ተጠያቂ እንደሆነ ከጠቅላይ ሚኒስትሩ ጀምሮ ሁሉም ባለሥልጣናት ገልጸውታል። ድንጋይ የሚወረውሩትን ልጆችም ለማባበል መንግሥት አስር ቢሊዮን ብር መድቧል። አሁን ይህ ሁሉ የሴድ ማስረጃ ምን ለማስረዳት ነው ሲሉ ጠይቀዋል። ብይኑ ከተሰጠ በኋላ የተከሳሽ ጠበቆች የሲዲዎቹ ቅጂ አስቀድሞ እንዲሰጣቸው ጠይቀዋል። አቃቢ ሕግ ይህን ተቃውሟል። ፍርድ ቤቱም በዚህ ጉዳይ ላይ ብይን ለመስጠት ለታህሳስ 23 ቀን 2010 ዓ ም ቀጠሮ ይዘዋል። የአቃቢ ሕግ ማስረጃዎችን ለማየት ደግሞ ቀደም ሲል ብይን ይሰጥበታል ተብሎ የተቀጠረው ዕለት ታህሳስ 25 ቀን 2010 ተይዟል። በሌላ በኩል ደግሞ እነ ሶልያና ሽመልስ ተብሎ በሚታወቀው የክስ መዝገብ ከሌሎች የዞን ዘጠኝ ጦማርያንና ጋዜጠኞች ጋር ተከስሶ የነበረው የአቶ በፈቃዱ ኃይሉ ጉዳይ ዛሬም እልባት አላገኘም የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት በጉዳዩ ላይ ዛሬ ውሳኔ ይሰጣል ተብሎ ይጠበቅ የነበረ ቢሆንም በመዝገብ ውስጥ የተከላካይ ምስክሮች ቃልና ሌሎች የማስረጃ ሰነዶች ተሟልተው እንዳልተገኙ ፍርድ ቤቱ ገልጾ እነዚህ ተሟልተውና መርምሮ ውሳኔውን ለመስጠት ለጥር 7 ቀን 2010 ዓ ም ቀጠሮ ቆርጧል በፈቃዱ ኃይሉ ቀደም ሲል በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በተሰጠ ብይን ቀርቦበት ከነበረው የሽብር ወንጀል ክስ ተቀይሮ በመደበኛው የወንጀል ክስ ሲከራከር እንደቆየ አይዘነጋም መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን አመሰግናለሁ ለዘገባው። የዕለቱ አብይ ርዕስ ሆኖ የተያዘው የኦሮሚያ ሁኔታ ዘገባ ደርሶናል፣ አሁን ይቀርባል። በኦሮሚያ ክልል ሆሮ ጉድሩ ወረዳ ዞን ሻምቡ ከተማ ውስጥ ዛሬ ጠዋት በተነሳ ግጭት በተኩስ የአንድ ሰው ሕይወት ሲያልፍ አራት ሰዎች ደግሞ መቁሰላቸውን ነዋሪዎች ለአሜሪካ ድምፅ ተናግረዋል። የግጭቱ መነሻ የአካባቢው ሰው ያላገኘው ስኳር በሕገወጥ መንገድ በሦስት ተሽከርካሪ ተጭኖ በዚህ ሊያልፍ አይገባም ባሉ ነዋሪዎች የተጀመረ ተቃውሞ ነው ብለውናል። ነዋሪዎቹ ተቃውሞውን ለመበተን በተተኮሰ ጥይት ሕይወቱ ያለፈውም ጫማ በማጽዳት ሥራ ላይ የተሰማራ የአስራ አምስት ዓመት ልጅ እንደሆነ ገልጸውልናል። በሌላ በኩል ሌሎች የኦሮሚያ ክልል ከተሞች ማለትም ምስራቅ ወለጋ ኑኑ ቁምባ ወረዳ፣ በምስራቅ ሸዋ ባኮ ከተማና በቄለም ወለጋ ሀዋ ገላን ወረዳ የተቃውሞ ሰላማዊ ሰልፎች ተካሂደዋል። ሰልፎቹ በፖለቲካ አመለካከታቸውና የመብት ጥያቄ በማንሳታቸው ምክንያት የታሰሩ ሰዎች ይፈቱ፣ መከላከያ ሰራዊት ከዩኒቨርሲቲ ግቢ ይውጣ የሚሉ መፈክሮች የተካተቱባቸው ነበሩ ተብሏል። ሰልፎቹ በሰላማዊ መንገድ መጠናቀቃቸውን ነዋሪዎቹ ጨምረው ተናግረዋል። ተቃውሞዎቹን በተመለከተ በመንግስት በኩል ምላሽ ማግኘት አልቻልንም። ጽዮን ግርማ ዝርዝር ይዛለች። የስኳር እጥረት ዛሬም በኦሮሚያ ክልል ሆሮ ጉድሩ ወለጋ ሻምቡ ከተማ ተቃውሞ ቀስቅሶ እንደነበር ያነጋገርናቸው ነዋሪዎች ገልጸውልናል። ከዛሬ ጠዋት ጀምሮ በከተማው የተፈጠረውን ነገር ስማቸው እንዲጠቀስ ያልፈለጉ አንድ የከተማው ነዋሪ በቦታው ነበርኩ የአይን እማኝም ነኝ ሲሉ ሁኔታውን ያስረዳሉ። በዛሬው ዕለት በሻምቡ ከተማ ህዝብ ላይ የተፈጸመው በጣም አዛዛኝ ነገር ነው። ምንድን ነው? አሳዛኝ ነገር ነው የተፈጸመው ሲሉ፣ ምንድን ነው የተፈጸመው? ምንድን ነው የነበረው? ሻምቡ ውስጥ በሻምቡ ከተማ ውስጥ ሶስት መኪና ኮንትሮባንድ ሱካር ተይዞ ነበረ። ሶስት መኪና ኮንትሮባንድ ስኳር ማለት ማን ነው የያዘው? ኮንትሮባንድ መሆኑ ውስጥ በምን ታወቀ? ከፍንጫቱ ሱካር ፋብሪካ ኪኖ ሲወጣ ሻምቡ ከተማ እንደደረሰ ህዝቡ ገወጥ መሆኑን ከጠረሱ በኋላ ይሄ ያዝልን ይጣራልን ብሎ ህዝብ በሚይዝበት ጊዜ የመንግስት መከላከያዎች የህዝብ ላይ ቶክሲ ከፍቶ የተከፈተው ቶክሲ መሰረት ከተማ ጩጤሳ አፋታ የሚባል አንድ ወጣት ስትሮ ወዳአውኑ ነው። እየወጡ ያለፈ በጫማ መጥረግ ስራ ላይ የተሰማራ ደሀ ነው። ምንም ነገር የለም። ጫማ ጠርጎ ነው የሚተዳደር ከተማ ውስጥ እየሮጡ እሱ ጫማ በምጠርግበት ቦታ ሂዶ ነው የገደሉት፣ እንጂ እንደውም በቦታው አልነበረም። መኪናው ዘንድም አልነበረም። ህዝቢ ወዲና ወዲ የሮጤ ቦታ እያለኝ ነ አይነቱኝም ብሎ ኮንፊደንስ ስላለው እዛው መቱት። እሱ ስንት አመት የሆነዋል እድሜው ሟቹ? ወዲ አስራ አምስት እስከ አስራ ሰባት በዚህ መካከል ነው የሚሆነው። ቤተሰቦቹ እዛው ናቸው ያሉት፣ ገጠር ናቸው። ያው ወደ ከተማ ንፊል ለማሻሻል ነው ወደ ከተማ የገባ እንጂ ገጠር ያሳደር ልጅ ነው። አሁን አስክሬኑ እየት ነው ያለው? ለብዙ ሰአት እዛ ነው የቆየ የሚያነሳ ሰው በቺዝ ቦምብ በቶክቶክስ በቶክ ስለሆነ ሁሉም ህይወቱን ለማትረብ ነው ወዲና ወዲያ። አሁን ከተማ ሻምቡ ከተማ ውስጥ ሰው ቤቱ ጫ ወደ ጫካ ነው ገባለን። ስንት ሰአት ላይ ነው ይሄ የሆነው? በአራት ሰዓት አካባቢ ነው የተጀመረ። እስካሁን እንግዲህ መቼም በኢትዮጵያ ውስጥ እንቅስቃሴ ይኖራል፣ የንግድ እንቅስቃሴ ይኖራል። ስኳርም ከተመረተበት ቦታ ለግብይት ወደ ሌላ ቦታ መሄዱ አይቀርም። ይህ ማለት ህገወጥ በመሆኑ በምን ታውቆ ነው መኪናው እንዲቆም የተደረገው? ለምሳሌ በአካባቢ አካባቢ ህዝብ የሱካር አገኝተው አያውቅም። ሰራተኛውም፣ ከተማ ነዋሪ፣ ማንኛውም ሰው ሱካር አገኝተው አያውቅም። በአሁኑ ሰዓት በዚህ ሰበብ የተነሳ ሱካር አቀርቡልን አሁን ገና በዓል ቀርቧል፣ ለምን ሱካር አናገኝም ብሎ ህዝቡ ብዙ ጊዜ ጥያቄ ሲያነሳ ቆይቷል። እንደ አጋጣሚ ኢንፎርሜሽን አገኝቶ ይሄ ኮንትሮባንድ ነው እኛ እየተቸገርን ወደት እያለፈ ነው ይጣራልን ብሎ ነው የያዙት ይነሱ ስለዚህ የከተማው ሰው ስኳር ካላገኘ ሌላው አካባቢ ያለ ሰው ስኳር አያገኝ ማለት ነው ወይስ ስኳር በዛ በኩል አይለፍ የሚል አስተሳሰብ አለ ማለት ነው አይለፍ ሳይሆን አሁን አካባቢ ስኳር የለም ስኳር የለም ከተባለ ከየት ነው የወጣ ይሄ ብዙውን ጊዜ ስኳር ለምን አናገኝም ስል የለም ስለተባለ አሁን ደግሞ ከየት ነው የወጣ ይጣራልን፣ ይሄ ኮተርባንድ ነው ብሎ ነው። እነሱ በሰላማዊ መንገድ ጥያቄውን ያነሱት። ስለዚህ የስኳር የጫነው መኪና ምን አደረጉት? ምንም አልሆንም ተይዞ ነው ያለ። አሁን ሻምቡ ከተማ ውስጥ ነው ያለ ነው። ምንም አልሆንም። ተኩሱ እንዴት ተከፈተ ወደ ሰው ላይ? አሁን እሱ ነው ምንድን ነው ተወቅቶ ያልተከፈተ። ህዝቡ ይጣራ ነው ያለ እንጂ እስከዚህ ከባድ እርምጃ መውሰድ፣ በህዝብ ላይ ቦምብ መወርወር፣ ይህ እስከ ቤት ገብቶ ቤቱ ቤቱ ውስጥ ገብቶ ሰው መደብደብ። አሁን ሌላው ደግሞ አራት ሰው ነው ሆስፒታል ያለ በዚህ ተመትቶ፣ ሁለት ፖሊሶችም ተመትተዋል። አሁን ከተማው በምን ሁኔታ ላይ ነው ያለው? በጣም ህዝቡ በቃ ፈርቶ ቤት ገብቶ ስለደበደቡ ቤቱን ለቆ ወጥቶ ከጫካ ውስጥ ነው ያለው። የፌዴራል ፖሊስ መከላከያ በአሁን እየደበደቡ ነው በቃ ቤ ቢል በድረስ ገብቶ የስኳር እጥረት በመላው ሀገሪቱ እንዳለ የሚናገሩት ነዋሪዎቹ ከፋብሪካ ተመርቶ የሚወጣው ስኳር በአግባቡ ለህዝብ እየተከፋፈለ አይደለም የሚል ቅሬታ በተደጋጋሚ እንደሚሰማም ይጠቆማል። በሌላ በኩል ኦሮሚያ የተለያዩ የተቃውሞ ሰልፎችን አስተናግዳለች። በምስራቅ ወለጋ ኑኑ ቁምባ ከተማ ስማቸውን መግለጽ ያልፈለጉ አንድ ነዋሪ በከተማቸው የተካሄደውን ሰልፍ በተመለከተ ጠይቄያቸው ነበር። ሰላማዊ ሰልፍ ከጠዋቱ ሶስት ሰዓት እስከ ሰባት ሰዓት ነበረ። የተሳተፉት የከተማ ህዝቦችና የመንግስት ሰራተኞች እንደዚሁም ተማሪዎች ከአንዲት እስከ አስራ ሁለት ያሉት ሁሉም ተሳትፏል። ምንድነው የተነሱት ጥያቄዎች? ጥያቄዎች የታሰሩ የተቃዋሚ ፓርቲዎች እንዲፈቱ፣ የተፈነቀሉ ህዝቦች ተመልሶ እንዲቋቋሙ፣ እውነተኛ ፌዴራሊዝም ስራ ላይ እንዲዋል እና ይሄን ይሄን የመሰሉ ናቸው። ሌሎችም ደግሞ መከላከያ ከዩኒቨርሲቲ እንዲወጣ፣ ተማሪዎች እንዳይታሰሩ። የከተማው አስተዳደር ምን አለ? የከተማ አስተዳደር የእናንተ ጥያቄ እኛ ጥያቄ ነው፣ ሌሎችም ደግሞ እናሳልፋለን ብለዋል። በተጨማሪም በቄለም ወለጋ ሀዋገላን ወረዳ ሮብ ገበያ እና በምስራቅ ሸዋ ባኮ ከተማ ነዋሪዎች የተቃውሞ ሰላማዊ ሰልፍ ማካሄዳቸውን ለአፋን ኦሮሞ ዝግጅት ክፍል ተናግረዋል። በተቃውሞ ሰልፉ ላይ ቁጥራቸው የበዛ ነዋሪዎች የተቃውሞ ሰልፍ ማካሄዳቸውን ለአፋን ኦሮሞ ዝግጅት ክፍላችን ተናግረዋል። በተቃውሞ ሰልፉ ላይ የታሰሩ ይፈቱ፣ የተፈናቀሉት ወደየቦታቸው መለሱ እስከ መቼ ነው የምንጮኸው? ጥያቄዎቻችን መልስ ያገኙ የሚሉ ጥያቄዎችን ማቅረባቸውን ተናግረዋል። በዚህ ጉዳይ ላይ የመንግስት ባለስልጣናት ምላሽ እንዲሰጡን ተደጋጋሚ ሙከራ አድርገናል፣ ስልካቸው ባለመነሳቱ ምላሻቸውን ማካተት አልቻልንም። የምሽቱን አብይ ርዕስ ነበር ያደመጥነው። ጽዮን ግርማ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ ደግሞ ሰማያዊ ፓርቲ ኢትዮጵያን ማን ይታደጋት በሚል ርዕስ ለፊታችን እሁድ የጠራው ስብሰባ በአዲስ አበባ አስተዳደር መከልከሉን አስታወቀ። የፓርቲው ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ጌታነህ ባልቻን እንዲሁም ስብሰባዎች ስብሰባውን ከለከሉ የተባሉትን የማዘጋጃ ቤት ባለስልጣን አቶ ተስፋዬ ዋቅጅራን ሶሎሞን ክፍሌ አነጋግሯል። ኢትዮጵያን ማን ይታደጋት በሚል ርዕስ ለፊታችን እሁድ የጠራችሁትን ስብሰባ በአዲስ አበባ አስተዳደር መከልከሉን ገልጻቸዋል። በምን መልክ ነው እገዳው የተነገራችሁ? በደብዳቤ፣ በመገናኛ ብዙሀን አማካይነት ወይስ በሌላ መንገድ? በአካል ሂደን ጠየቅንና የእውቅና ሰጠት የሚሰጡን ነበር የጠየቅናቸው በአካል ነው የተነገረን፣ ብለዋል። ማን ይባላሉ? ይህን በቃል የገለጹላችሁ ባለስልጣን የሰላማዊ ሰልፍና የአዳራሽ ስብሰባ እውቅና ክፍል ኃላፊ አቶ ተስፋ አቅጅራ ይባላሉ። እስቲ ስለ መወያያርሳችሁ ኢትዮጵያን ማን ይታደጋት ስላላችሁት ባጭሩ መልእክቱ ምንድን ነው? ምንድን ነው እንግዲህ ባለፈው ሁለት አመት በሀገር ውስጥ እየተከሰተ ያለው ችግር ናቀው። ኢትዮጵያውያን ተነጋግረው በውይይት መፍታት ይገባቸዋል። በተደጋጋሚ እየተከሰተ ያለውን ነገር ለመቅረት አይነተኛው መፍትሄ ሁላችንም የሀገር ባለቤት ስለሆንን ተነጋግረን መፍታት አለብን። ስለዚህ የዚህ ሀገር ደግሞ ባለቤቶች የተለያዩ ማህበረሰብ ክፍሎች ናቸው። ምሁራን፣ ሽማግሌ፣ ዚት ማህበራት፣ ተቋማት፣ የፖለቲካ ፓርቲ መሪዎች እንዲሁም የፖለቲካ ፓርቲ አባሎች፣ ዜጎች፣ ሀገር ውስጥ ውጭ የሚገኙ ሁላቸውም ተነጋግረው የሀገራችንን ችግር እንዴት አድርገን መፍታት ይገባል ይሆናል መምከር ይገባቸዋል። ስለዚህ የንግግር የውይይት መድረክ አንደኛው መጥፋቱ ሥርዓቱ ለዛ ነው አሁን የምናየው ችግርና ቀውስ በሀገራችን ውስጥ የተከሰተው የሚል ግንዛቤ ፓርቲ ስለነበረ ሰማያዊ ፓርቲ ይህንን ውይይቱን በመቅፈት ችግሮችን ለመቅረፍ ይሻል ወይም ደግሞ አት አሁን ለተከሰቱ ችግሮች በውይይት ምንድናቸው ችግሮቹ እንዴት አድርገን መፍታት እንችላለን የሚለውን አማራጭ ለማስቀመጥም ሕዝቡ ተሳታፊ መሆን አለበት የሚለውን መንደርደሪያ አብዛኛው ወይም ውይይት እየጀመረ ነው የነበረው። ምንድን ናቸው እነዚህ ችግሮች በሰማያዊ ፓርቲ አመለካከት? እንግዲህ ፓርቲ ምንድነው የሚገነዘበው? ባለፈው በተለይ ሀያ ስድስት አመት ቋንቋን መሰረት አድርጎ በሀገሪቱ የተፈጠረው ፌዴራል አወቃቀር አንዱ የችግሮቹ መንስኤ ናቸው ብሎ ያስባል። ሁለተኛ መታፈን የፖለቲካ መድበለ ፓርቲ ስርዓት ላይ መታፈኑ ዜጎች ሀሳባቸውን በነጻ መግለጽ አልቻሉም። መልካም አስተዳደር ችግርም እነዚህ የስርአጥነትም እነዚህም እነዚህ ችግሮች ተደራርበው ዛሬ ላይ ለተከሰተው ቀው ዋነኞቹ ምንጮች ናቸው። ስለዚህ እነዚህን ለመፍታት ደግሞ ዜጎች ራሳቸው በራሳቸው የሀገሩ ባለቤት ስለሆኑ እንዴት አድርገን እንፍታ ብለው መምከር አለባቸው። እንግዲህ ሁልጊዜ ስርዓቱ ይፈታለሁ በሚለው አንዳንድ ጊዜ ታድሻ ያለው ይላል፣ አንዳንድ ጊዜም ደግሞ ካህናታችን ተስተናል ይላሉ። እንደገና ሚስትና ስርዓት ነው እያሉ ራሳቸው ብቻ የሚያደርጉት እንቅስቃሴ ምንም ሀገሪቱን ወደ መረጋጋትና ሰላም ሊያመጣት እንዳልቻለ ስለተገነዘብን እሱኛው የሁላችንም ሚና ነውና ፈርጀ ብዙ የሆነውን ችግር ሁላችን ኢትዮጵያውያን ለጋራ ተንቀሳቅሰን ልንፈታ ይገባል የሚል ግንዛቤ ሰማያ ይዛል። ቀደም ሲል ግን በዚሁ ርዕስ ውይይት አካሄዳቸዋል? አዎ፣ ገና ውይይቶቹ አልተጠናቀቁም። አንደኛ መጀመሪያ ላይ ነበረን የሀገር ሽማግሌዎችና የምሁራን ሚና አሁን ሀገር ውስጥ ባለው ቀውስና ችግር ላይ ምንድን ነው ምን ያህል አስተዋጽኦ አድርጓል? ዝምታቸው ስለምንድን ነው? እንዴት ነው መደረግ ያለበት ሮላቸው ለምንድን ነው ዝም ያሉበት የሚለውን ጥያቄ የሚያነሳ ነበር። እሱ ላይ ተወያይተናል። ሁለተኛ ቋንቋ መሰረት አድርጎ የተቋቋመው የፌዴራል መዋቅር ነው ምንድናቸው የሚሉ የተለያዩ እይታ ያላቸውን ዜጎች ተነጋግረው እንዲመክሩበት ነበር። እሱ ላይ ሞክረናል። ከዚያ ሶስተኛው ደግሞ ሲቪክ ማህበራት ተቋማት ነበር። በመቀጠል የሃይማኖት ምሁራን እና የሆነ ተቋማት ሀገሪቱ ውስጥ በተከሰተው ቀውስና ሰላም ማጣት ምን ማድረግ አለባቸው? ሚናቸው ስምም ንሰላለበት የሚለውን ለመወያየት ነው። ከዛ ባለፈ ደግሞ የሚዲያና የሌሎች የፖለቲካ ፓርቲዎች እንደዚህ እንቅስቃሴ መሆን አለበት ሰላም እና መረጋጋት በአገሪቱ ለማሰን የሚሉ ነበሩ። ቀጣይ ግጅቶች የነበሩት አቶ ጌታነህ ባልቻ የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ ለሰጡኝ አስተያየት በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮች ቀጥ የስብሰባውን ከልክለዋል ወደ ተባሉት የአዲስ አበባ ከተማ ጽህፈት ቤት የሰላማዊ ሰልፍና ህዝባዊ ስብሰባ እውቅና ክፍል ኃላፊ አቶ ተስፋዬ ዋቅጅራም ደውዬ ነበር። ሄሎ፣ አቶ ተስፋዬ ዋቅጅራ። አቤት፣ ጠናሽጥልኝ። እንደምን አሉ? እግዚአብሔር ይመስገን። ሰለሞን ክፍሌ ይባላለሁ። ከዋሽንግተን ቮይስ ኦፍ አሜሪካ ቢሮ ነው የምደውለው። እሺ፣ አቶ ሰለሞን ምን ፈልገው ነው? ሰማያዊ ፓርቲ አንድ ቅሬታ አቅርቦ ስለነበር እነሱን አወያየን። ኢትዮጵያን ማን ይታደጋት በሚል ርዕስ ለፊታችን እሁድ የጠሩት ስብሰባ በእርሶ ጽህፈት ቤት በኩል መከልከሉን ነው የሚነግሩን። በቃል ነው የነገሯቸው። ይህንን ለመጠየቅ ነው፣ ለምንድን ነው የታገደው የሚለውን። አይ አላወቅኩም አላወቅኩም። የእርስን ስም ጠቅሰው ነው በአካል ተገኝተው እሳቸውን ብንጠይቅ፣ የለም አይቻልም ያሉን ያሉን ጥፋት ነው። እሺ በጣም አመሰግናለሁ። እሽን አመሰግናለሁ ሰሎሞንን ለዝግጅቱ። ክቡራትና ክቡራን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆን ዶት ኤምኦቢአይ ላይ ታገኛላችሁ። ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና ፕሮግራማችንን ስርጭታችንን መከታተል ትችላላችሁ። ሞባይሎቻችሁንና ታብሌቶቻችሁን ደግሞ የቪኦኤን አፕ በነጻ ጭናችሁባቸው ጭናችሁባቸው የቪኦኤ መከታተያ መሳሪያ የሚያደርጓቸው ከራዲዮዎቹ በተጨማሪ ማስታወቂያ ሳይፎን ከቪኦኤ በነጻ ሳይፎን PSIPHON ነው። በነጻ እንድትጠቀሙበት በአሜሪካ ድምፅ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለማስታወቂያ ጋጋታ፣ ያለአንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማንኛውንም መረጃና አገልግሎት ያግኙ። የቪኦኤን ሳይፎን የሚያገኙበት መንገድ እንደሚከተለው ነው። አንደኛ በቅድሚያ ከአንድሮይድ ስልኮ ለመልካም ዜና ኢትዮጵያ@siphon3.com ኢሜል ይላኩ። መልካም ዜና ሜልከምዜና አት ሳይፎን 3 ኮም 3 ቁጥር ነች ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ኤፒኬ የሚል ፋይል አባሪ ወይም አታች ተደረገበት ኢሜይል ይደርስዎታል። የደረሰዎትን ሳይፎን አንድሮይድ ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት፣ ኢንስቶል ያድርጉት። ከዚያም ቢሹ ወደ ቪኦኤ አምሃሪክ ቪኦኤ አማርኛ ወይም ቢሹ ማንኛውንም ሌላ የሚፈልጉትን ማኅበራዊ ሚዲያ ወይም ዌብሳይት ኢንተርኔት ላይ ገብተው እንዳሻው ይቅዘፉ። ሳይፎን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ መደበኛ ስርጭት ነው። ለጥያቄዎ መልስ የምሽቱ የጥያቄው መልስ የወቅቱን የኢትዮጵያ የፖለቲካ ሁኔታ የሚመለከት ነው። ከቅርብ ጊዜ ወዲህ የሚታየውን በአንዳንድ የሀገሪቱ አካባቢዎች የብሔር ልዩነት ላይ ያነጣጠረ ግድያና ማፈናቀልን በገዢው ፓርቲ አባላት ድርጅቶች መካከል የተካሄደውንና ረጅም ጊዜ በመውሰዱ ከወትሮ ለየት ያለውን ሂስና ልዩነት የተስተዋለበትን ስብሰባም ይመለከታል። እንዲሁም አሁን ሀገሪቱ ከገባችበት ችግር የምትወጣበትን መንገድ ይጠቁማል። ለአድማጮቻችን ጥያቄዎች መልስ የሚሰጡን የዲላ ዩኒቨርሲቲ መምህራን ናቸው ወይዘሮ መስከረም አበራ የታሪክ መምህርና በህጻናት ወጣቶችና ሴቶች ማዕከል ተመራማሪ እንዲሁም ዶክተር ቴዎድሮስ ኃይለማርያም የታሪክ መምህርና በብሔርተኝነትና ሀገር ግንባታ ላይ ጥናት ያበረከቱ ናቸው። የጥያቄው መልስ አዘጋጅና አቅራቢ ትዝታ በላቸው ፕሮግራሙን መርታለች። አመሰግናለሁ። እንግዲህ ቀደም ብዬ እንዳልኩት ለአድማጮቻችን ጥያቄ መልስ ልትሰጡ በመዘጋጀታችሁ የዚህ ሁሉ ጉዳይ መነሻ እንግዲህ በኢትዮጵያ ሕዝብ የተነሳው ተቃውሞና ጥያቄ ነው። ሰብአዊና ዲሞክራሲያዊ መብቶች እንዲከበሩ፣ የኢኮኖሚ መብቶች እንዲከበሩ የሚል ነው። ያ ሁኔታ ግን አሁን እንደ መዘንጋት ብሎ አሁን ያለንበት ሁኔታ እንደውም የብሔር ግጭት ይስተዋላል። በአገሪቱ ታሪክ ታይቶ የማይታወቅ የከፋ ግጭት ነው። በተለይ በምስራቁ የኢትዮጵያ ክፍል የሚካሄደው ይህ በእንዲህ እንዳለ በራሱ በገዢው ፓርቲ መካከል የሀሳብ ልዩነትና ውጥረት ያለ ይመስላል። ውይይታቸው ዝግ እንደመሆኑ ከዛ ምንም ፍንጭ የተገኘ የለም እስካሁን። ይሄ ሁኔታ ደግሞ በአገሪቱ ፖለቲካ ውጥረትን ፈጥሯል። እስቲ ወደ አድማጮች ጥያቄ ከመግባቴ በፊት ላነሳዋቸው ነጥቦች የራሳችሁ የግል አስተያየታችሁን በመገምገም ብንጀምር፣ ወይዘሮ መስከረምን ላስቀድም። እሺ፣ አመሰግናለሁኝ አው ነገሩ አለ የብሔር ግጭቱ ቤተክርስቲያን፣ ማን ነው ከዚህ ጀርባ ያለው፣ ወይም ይህን ነገር ያመጣውስ ምንድን ነው ብለን ብንነሳ ከመነሻው የዲሞክራሲ ጥያቄ የቆየ ያለ የኢትዮጵያ ሕዝብ የሚጠይቀው የዲሞክራሲ ጥያቄ በተለይ ዘጠና ሰባት ላይ በጣም ጎልቶ የወጣ ነገር ነበር እና ለዛ ለዲሞክራሲ ጥያቄ ምን የሚል ነገር ነው መንግስት ያመጣው? ልማት ላይና የብሔረሰብ መብት ላይ የሰጠዋችሁን ነገር ላይ ብቻ አተኩሩ፣ በእነዚህ በሁለት ነገሮች ላይ ብቻ አተኩሩና ይሄ ዲሞክራሲን ይተካላችሁ የሚል አይነት ነገር ነው። መንግስት ያን አቅጣጫ እንዲያዝ ያደረገው በዛ ምክንያት። አሁን የብሔረሰብ መብት በሚለው ነገር ላይም ሲኬድ ደግሞ የብሔረሰብ መብት ሴት አለ የተከበረልኝ በመንግስታዊ መዋቅር ላይ ያለሁት ውክልና ይስ እንዴት ነው? እኩልነት አለ ወይ በብሔረሰብ ላይ የሚለው ነገር እየተብላላ መጥቷል። እስከ ዛሬ እንግዲህ እራሱ መንግስት የዲሞክራሲን ለማስቀየር ሲል ልማትና የብሔር ፖለቲካ ላይ እንዲተኮር አድርጓል። እና ይህ የብሔር ፖለቲካ ሰዎች ከዲሞክራሲያዊ ከግል መብት ይልቅ ከዜግነት መብት ይልቅ የጎሳ የዘውግ ነገር ላይ እንዲያተኩሩ አድርጓል። ካደረገም በኋላ ደግሞ ያንንም የሚመጥን ነገር በተግባር እያደረገ አይደለም። ይሄ ነው ይሄን ነገር ያመጣው ነው። አድበስ ብሶ ማለፍ አሁን አልተቻለም። ያልተቻለበት ደረጃ ላይ መጥቷልና ልማቱን ብዙም በግልጽ የሚታይ ነገር የለም። በተግባር የጎሳ ፖለቲካ እኔ ዋነኛ ነኝ ነው የሚለው የብሔረሰቦች እኩልነትን ያመጣው ነኝ ይላል። ግን ያን ነገር ህዝብ ፈልጎ ሲያጣ ነው ይሄ ነገር የመጣው ነው የምለው እና ማን አለ ከዚህ ጀርባ ሲባል፣ አሁንም ህዝቡ ራሱ ፈልጎ ያመጣው ነገር አይደለም። ይህን ነገር ያነሳሳው ያነሳሱት ራሳቸው መንግስት አንተና አንተና እየተባባሉ ነው። በፌዴራልና በክልል መንግስታት ከሁለቱ አያልፍም። ተጠያቂዎቹ ራሳቸው ናቸው የሚሆኑት። ሆኖም ህዝቡ ግን ያነሳው ነገር አይደለም ያነሳው ባይሆንም ግን በህዝብ አብሮነት ላይ ደግሞ ያመጣው ችግር የለም ማለት አይቻልም። ህዝቡ ፈልጎ ባያመጣው በመሬት ላይ ስናይ ደግሞ በህዝቡ አብሮነት ላይ በቆይ አብሮነቱ ላይ ፈተና አምጥቷል። ለምሳሌ ዩኒቨርሲቲ ተማሪዎች በዘር እንትን እየተባባሉ የመተረማመስ ነገር አለ። ይን ሞት ራሱ እየተመዘገበ ነው። አሁን በዘር አንዱ ይሄ ነው። ሌላው ነገር ደግሞ ምንድን ነው፣ መከፋፈልን ብቻ ሳይሆን ትብብርንም አምጥቷል። ይህ ነገር ደግሞ በሚገርም ሁኔታ፣ ማንም ባልጠበቀ ሁኔታ ደግሞ ለምሳሌ በአማራና በኦሮሞ ብሔር መካከል ታይቶ በማይታወቅ ሁኔታ ትብብርም አለ እና ይሄ ነው የሚታየኝ ነገር። ወይዘሮ መስከረም በጣም አመሰግናለሁ። ዶክተር ቴዎድሮስ ወይዘሮ መስከረም ባነሷቸው ነጥቦች ላይ የሚጨምሩት ወይንም የተለየ አመለካከት ካሉት። እሺ አመሰግናሉ። ድምፄ ብቻ ትንሽ አከር ስላለ ጉራን ፍታ ጠይቃለሁ። ግድ የለም የእኔም እንደዛው ነው። እኔም እንደተባለው ይሄ ችግር ዛሬ ጀመረ አይደለም፣ ረጅም ጊዜ ሆነታል። በተለይ ከኢህአዴግ ጋር አብሮ የተተከለ ነው። ዚህ የጎሳ ወይም የዘውግ ግጭት ከኢህአዴግ መንግስት ጋር አብሮ የተተከለ ጉዳይ ነው። ይህንን በጣም በርካታ ነገሮች የሚያሳዩ ቢኖሩ አንድ ሁለት ዋና ዋና ማሳያዎቹን መጥቀስ እፈልጋለሁ። መጀመሪያ ደረጃ በታሪካችን ከመቼውም ጊዜ በላቀ ዜጎች በብሔረሰባች ማንነታቸው ላይ ያነጣጠረ ጥቃት የደረሰባቸው በዘመናዊ ሀድግ ነው። ምንም የሚያከራከር ነገር አይደለም። ዛሬ አልጀመረም። የዛሬ ሀያ ስድስት ዓመት የጀመረ ነው። በዚህም ወቅት በመካከለኛ ግምት ከአስራ ስምንት እስከ ሀያ ሚሊዮን የሚደርሱ ዜጎች በቀጥታም በእጃዙር በእጅ የጎሳ ግጭቶች ተጠቂዎች ናቸው። ዘንድሮ ብቻ እንኳን እንዳየነ እዚህ አድባራዊ ወረራ የሚያስምቅ ሰባት መቶ ሺህ አካባቢ ዜጎች የተፈናቀሉበትን ትዕይንት አይተናል። አሳዝናኝ ትይ ከዚህም በተጨማሪ ገና የአዲስ አበባ ጉዳይ አለየለትም፣ እንጂ ይህንን ሲጨመሩበት ከሀያ አምስት እስከ ሰላሳ በመቶ የሚሆኑ ኢትዮጵያውያን በገዛ ሀገራቸው በሁለተኛና ሶስተኛ ደረጃ ዜግነት ወይም ደግሞ ማህበራዊ ዋስትና እጦት ውስጥ የሚኖሩ ናቸው። እነዚህ እንግዲህ ዛሬ የጀመሩ አይደሉም። ስርአቱ ካለበት የሚያውቆሙ አይመስሉ። ይህም ለምን ከሆነ የሚለውን ነገር ምናልባት ከአድማጮች ጥያቄዎች ጋር ተያይዞ የምንመጣበት ይሆንና ነገር ግን የውድቀቱ መንጪዎች ሶስት ዋና ዋና ነገሮች ብቻ ጠቅሼ ማለት ፈልጋለሁ። አንዱ የአገዛዙ ተፈጥሮ፣ ሁለተኛ የፌዴራል ስርአቱ ችግሮች ናቸው፣ የዛን ያገዛዝ ስርአት ለማኖር የተፈጠረ የፌዴራል ስርአት በመሆኑ፣ ሶስተኛ የዘሩጌ ፖለቲካ ራሱ ተፈጥሮዊ ባህል በኢሜይል ወደ መጣለን ጥያቄ ልሂድ። ሂሩይ ነኝ ያሉ ከዋሽንግተን ዲሲ የላኩልን ጥያቄ አለ። በቅድሚያ አመስግነዋል፣ እናንተ መልስ ለመስጠት ፈቃደኛ ስለሆናችሁ በዚህ የሶማሌ ክልልና በኦሮሚያ በተካሄደው እናንተም አሁን ባነሳችሁት የሶማሌ ክልል ልዩ ኃይል የሚባለው በይፋ የተደራጀና በመንግስት የሚታዘዝ ኃይል ነው ወይስ ከፌደራሉ ሆነ ከክልሉ መንግስት ቁጥጥር ውጭ የሆነ ሌላ ኃይል ነው። ስለዚህ የምታቁት ካለ እኔ ደግሞ ሌላ ላክል የምወደው፣ ህገ መንግስቱ ምን ይላል ስለ ልዩ ኃይሉ? የምታቁ ከሆነ በተለይ ዶክተር ቴዲ በጥናቶ ተመልክተው ከሆነ እነዚህ በየክልሉ ተደራጅተውና ታጥቀው ህዝብ መሀል ስላሉ ኃይሎች ህገ መንግስቱ ላይ የሰፈረ ነገር አለ ወይ? አመሰግናለሁ። ዶክተር ቴዎድሮስ እንግዲህ እንደ ማንኛውም ፌዴራል ስርዓት የፌዴራል ማዕከላዊ መንግስቱ የሚቆጣጠራቸው ነገሮች አሉ። እንደገና ደግሞ የክልል መንግስታት የሚቆጣጠሯቸው በራሳቸው ስልጣን ስር የሆኑ ነገሮች አሉ። አንደኛው ፀጥታ የሚያስከብር ፖሊስ በክልል መንግስት ስር ማለት ነው። በክልል መንግስታት ስር ፀጥታ የሚያስከብር ፖሊስ የሰላማዊ ፖሊስ ማለት ነው፣ ማደራጀት ነው። ነገር ግን ጠቅላላ ጦሩ ወይም አርሚው ማዕከላዊ መንግስቱ ቁጥጥር ስር ነው የሚሆነው። ስለዚህ ይሄ በየትኛውም ፌዴራል ስርዓት የተለመደ ነው፣ በእኛም ሀገር ያለ ነው። ይሄ ነው ስለ ልዩ ኃይሎች ወይም ደግሞ ስለ ልዩ ኃይሎች ባምናቸው ስለ ክልል ሰላማዊ ፖሊሶች ማለት ነው። ነገር ግን እነዚህ አሁን የምናያቸው በየክልሉ ያሉ ልዩ ኃይል የሚባሉት እውነት ሰላማዊ ፖሊሶች ናቸው ወይ የሚለው ትልቅ ጥያቄ ውስጥ የሚገባ ነው። ማን ነው የሚያዛቸው ማነው ያደራጃቸው፣ የሚያስታጥቃቸው የሚለው ነገር አሁን ለሁላችንም ሚስጥር የሆነ ነገር ነው። የምንሰማው ሁላችንም ከውጭ ነው ያልታ ነው ግልጽ የሆነ ነገር ያለ አይመስለኝም። ከፌደራል መንግስት ውስጥ ቁጥጥር ውጭ ናቸው ወይ? ለምሳሌ እርሶም ቀደም ብሎ እንዳሉት ወደ ሰባት መቶ ሺህ ሰው ተፈናቅሏል። የየክልሉ ምክር ቤት አባላትም ከጠቅላይ ሚኒስትሩ ሳይቀር ጥያቄ አቅርበዋል ለጠቅላይ ሚኒስትሩ። አሁንም እሱም ቢሆን በዝግ ስብሰባ የተካሄደ ነገር ስለሆነ ምን መልስ እንደሰጧቸው አናቅም። የፌዴራል ኃይሉ እነኝን ሁለት ክልሎች ለማለያየትና የህዝብን ጥቃት ለማስቆም ኃይል ነው ያጣ ወይስ ፍላጎት? ለጥያቄው መልስ ይቀጥላል። ሰፋ ያለው ክፍል በነገው ምሽት ስርጭታችን ይቀርባል። ተከታተሉት። ወደ ተከታዩ ፕሮግራማችን እናልፋለን። አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍሳሐይ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። በታላቁ የህዳሴ ግድብ ቴክኒካዊ ጥናት የዓለም ባንክ እንዲገባበት ግብጽ ጠየቀች። የኢትዮጵያ የአበባ ምርት ኢንዱስትሪ በዩናይትድ ስቴትስ ገበያ የማግኘት እቅድ እንዳለው ታወቀ። የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው አህራም የተባለው በአልአህራም ጋዜጣ የሚታተም ድረገጽ፣ የግብፅ የውጭ ጉዳይ ሚኒስትር በታላቁ የሕዳሴ ግድብ የቴክኒካዊ ጥናት ላይ የዓለም ባንክ እንደ ገለልተኛ አካል እንዲገባበት ሐሳብ ማቅረባቸውን ዘግቧል። የግብፅ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ ይህን ሐሳብ ያቀረቡት የኢትዮጵያ የግብፅና የሱዳን ቴክኒካዊ ኮሚቴ ስራን አስመልክቶ ከገቡበት የአጣብቄኝ ሁኔታ ለመውጣት ስለሚቻልበት ጉዳይ ለመነጋገር ባለፈው ማክሰኞ ከኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር አዲስ አበባ በተገናኙበት ወቅት ነው። የታላቁ የሕዳሴ ግድብ ግንባታ በግርጌ የተፋሰስ ሀገሮች ላይ ሊያስከትል ስለሚችለው ነገር ቴክኒካል ኮሚቴው በሚያደርገው ጥናት ውስጥ የዓለም ባንክ እንደ ገለልተኛ አካል ሆኖ እንዲሰራ የሚል ሐሳብ ነው የግብፁ የውጭ ጉዳይ ሚኒስትር ያቀረቡት። የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ በበኩላቸው ከግብፅ የቀረበውን ሐሳብ አጥንተው በቅርብ ጊዜ ምላሽ ለመስጠት ቃል መግባታቸውን አሕራም ድረገጽ ገልጿል። ባለፈው ህዳር ወር ኢትዮጵያ፣ ግብፅና ሱዳን ህዳሴ ግድብ በግርጌ ተፋሰስ ሀገሮች ላይ ሊኖረው ስለሚችል አንደምታ የሚደረገው ጥናት አካሄድን በሚመለከት የጀመሩት ድርድር መቋረጡ የሚታወቅ ነው። ግብፅ አንድ የአውሮፓ አማካሪ ኩባንያ ያቀረበውን የመጀመሪያ ጥናት ዘገባን ደግፋለች። ኢትዮጵያና ሱዳን ግን አበይት የማሻሻያ ለውጦች እንዲደረጉበት ጠይቀዋል ይላል አህራም ላይ የወጣው ዘገባ። የግብፅ የውጭ ጉዳይ ሚኒስትር አያይዘውም ሶስት ሀገሮች የፈረሙት የመርሆች ስምምነት የህዳሴ ግድብን ውሃ የመሙላት ሂደት ከመጀመሩ በፊት ጥናቱ መካሄድ አለበት ማለታቸውን፣ በዛም ላይ ግድቡን ውሃ መሙላትና ስራ መጀመርን በሚመለከት ሶስት ሀገሮች መስማማት አለባቸው ማለታቸውን አህራም ድረገጽ ጠቅሷል። የኢትዮጵያ የውጭ ጉዳይ ሚኒስትር በበኩላቸው የመርሆች እወጃን ለማክበር እንዲሁም ድርድሮቹና ትብብር እንዲሳካ ኢትዮጵያ ቁርጠኛ መሆኗን ገልጸው ኢትዮጵያ የግብጽን የውሃ ጥቅም የመጉዳት አላማ የላትም ማለታቸውን ድረገጹ አውስቷል። የግብፁ ባለሥልጣን ከኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም ጋር ተገናኝተው ተነጋግሯል። በመጪው ጥር ወር ጠቅላይ ሚኒስትር ኃይለ ማርያም በካይሮ ስለሚያካሄዱት ጉብኝት መነጋገራቸውም አህራም ድረገጽ ጠቅሷል። ሦስቱ አገሮች በፈረሙት የስምምነት መርሆዎች መሠረት አለመግባባቶች ቢፈጠሩም ጉዳዩ ወደ ሚኒስትሮች ደረጃ ይሄዳል። መፍትሄ ካልተገኘላቸው ወደ ውጭ ጉዳይ ሚኒስትሮች ይመራል። አሁን መፍትሄ ከሌለ ወደ ፕሬዝደንቶች ይላካል። የግብፅ ስጋት የውሃ ድርሻዋን መጠን እንዳይቀንስ ነው። ኢትዮጵያ ግን ህዳሴ ግድብ በግብፅም ሆነ በሱዳን ላይ ምንም አይነት አሉታዊ እንደምት አይኖረውም እንደምትል አህራም ድረገጽ ላይ የወጣው ጽሑፍ ጠቅሷል። ብሉምበርግ የዜና አገልግሎት በበኩሉ ኢትዮጵያ ውስጥ እንደ አሸን እየፈላ በመሄድ ላይ ያለው የአበባ ምርት ኢንዱስትሪ ከዓለም ትልቁ ኢኮኖሚ ባላት ዩናይትድ ስቴትስ ገበያ ለማግኘት ኢትዮጵያ ጥናት እያደረገች መሆኗን ጠቁሟል። እስካሁን ባለው ጊዜ ሮዝ እና ሌሎች የአበባ ምርቶችን ወደ ዩናይትድ ስቴትስ በማቅረብ ረገድ ቀዳሚነት የያዙት የላቲን አሜሪካ አምራቾች ናቸው። የመንግስት ይዞታ የሆነው የኢትዮጵያ አየር መንገድ ከውጭ ሀገራት የአበባ ምርት በማስገባት ዋናዎቹ በሮች በሆኑት ማያሚ፣ ሎስ አንጅለስ ወይም ኒውዮርክ በኩል ለማስገባት ስለሚቻልበት መንገድ እያጠና መሆኑን የአየር መንገዱ ክልላዊ አስተዳዳሪ አቶ ግሩም አበበ መግለጻቸውን የብሉምበርግ ድረገጽ ጠቅሷል። ኢትዮጵያ በአሁኑ ወቅት የአበባ ምርቶችን በብዛት የምትልከው ወደ አውሮፓ ነው። በአበባ ምርት ከአፍሪካ ከኬንያ ቀጥላ ሁለተኛዋ፣ በዓለም ደረጃ ደግሞ አራተኛ መሆኗን ራቦ ባንክ አቻምና ባወጣው ጥናት መግለጹን ብሉምበርግ ድረገጽ አውስቷል። ከኢትዮጵያ የአበባ ምርት ሰማንያ ከመቶው ዓለም አቀፍ የአበባ ገበያ ወዳለበት ኔዘርላንድስ እንደሚላክ እዛ ከደረሰ በኋላም ደግሞ ወደ ሌሎች አገሮች እንደሚከፋፈል ዘገባው ገልጿል። ኢትዮጵያ በአበባ ምርት ጥሩ ውጤት ያስገኘችው ለሠራተኞች የሚከፈለው ዋጋ ከኬንያ ያነሰ በመሆኑ ነው። በዛም ላይ የአየር ንብረቷ የተሻለ በመሆኑ የሚፈኩት አበቦች መጠን ተለቅ ይላል ሲሉ አምስተርደም ያሉት የአበባ ምርት ተንታኝ ሲንዲ ቫን ሬጅዌክ ማስረዳታቸውን ብሉምበርግ ድረገጽ ጠቁሟል። በረራዎቹን ወደ ሰሜን አሜሪካ ለማስፋት በኢትዮጵያ በዩናይትድ ስቴትስና በካናዳ መካከል ያለውን የአየር አገልግሎቶች ውሎችን በአዲስ መልክ ማየት እንደሚያስፈልግ አቶ ግሩማ አበበ ገልጸዋል። ዲ አፍሪካን ግሮውት ኤን ኦፖርቹኒቲ አክት የተባለው ዩናይትድ ስቴትስ ከሰሐራ በመለስ ካሉት የአፍሪቃ ሀገሮች ጋር የሚኖራት የንግድ ግንኙነት እንዲሰፋ የሚያግዘው የአፍሪቃ የእድገት እድል የተወሰነ የአበባ ምርት እንዲላክ አበራቷል ይላል ብሉምበርግ ድረገጽ። የኢትዮጵያ የአትክልት አምራቾችና ወደ ውጭ ላኪዎች ማህበር እንደሚለው ኢትዮጵያ የአበባ ምርቶችን ወደ ውጭ የመላክ ገቢዋን በአመት አሁን ካለበት 280 ሚሊዮን ዶላር ወደ አንድ ቢሊዮን ዶላር ከፍ የማድረግ እቅድ አላት። የሀገሪቱ መንግስት ይህን እቅዱን በተግባር ላይ ለማዋል ሲል በአብዛኛው ለአበባ ምርት የሚሆን 6100 ሄክታር መሬት የሚመደብ እቅድ እንዳለው ይህም አሁን ካለው ወደ አራት እጥፍ የተጠጋ እንደሚሆን የብሉምበርግ ዘገባ ጠቅሷል። የአበባው ምርት ገበያ ለውጭ አምራቾችም ክፍት እንደሚሆን፣ በአሁኑ ወቅት የዳች፣ የጀርመን፣ የፈረንሳይ የፈረንሳይና የኬንያ ቡድኖች እያጠኑት መሆናቸውን የቡሉምበርግ የዜና አገልግሎት ድረገጽ አውስቷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አመሰግናለሁ አዳነችን ለዝግጅቱ። ወደ ተከታዩ ዝግጅታችን እንለፍ። እሰጥ አገባ በሰሞነኛው የኢትዮጵያ ጉዳዮችና ሊያሻግሩ በሚችሉ መንገዶች ዙሪያ የተጀመረ ተከታታይ ክርክር ነው። ዛሬም ሰጣ ገባ ይዞ የቀረበው የገዢውን ፓርቲ አቋሞች በመደገፍ የሚሟገቱት አቶ ጌታቸው አረጋዊና የተቃዋሚ ድምፅ የሚያቀነቅኑት አቶ ግዛው ለገሰ ይከራከራሉ። ካሁን ቀደም የሀገሪቱን የፖለቲካ ትኩሳት የመለካትና ወቅታዊውን ሁኔታ የገመገሙት እነዚህ ሁለት ተከራካሪዎች ዛሬ ደግሞ የተነሱትን ሕዝባዊ ጥያቄዎች ምንነት፣ የሰሞኑን የፖለቲካ መሪዎች ሹምሽር ምንነትና የለውጥ እንቅስቃሴዎቹን አንድምታ ይቃኙልናል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ። ዛሬ የሚነሱት ሕዝባዊ ጥያቄዎች ወይም ተቃውሞዎች መሰረት ምንድን ነው? የለውጡን ተጨባጭነትና ምንነት እናዛምድ። ምናልባትም ሀገሪቱን ከሚያስተዳድረው አካል ሁነኛ መልስ ሊሰጥ የሚችለው ና መሰጠቱንም ሊጠየቅ የሚችለው የህዝቡ ጥያቄ በቅጡ ሲቃኝ ነው እና በእርግጥ የህዝቡን ጥያቄ ሀገሪቱን የሚያስተዳድረው አካላት ያውቁታሉ ወይ? ከሆነ ምንድን ነው የህዝቡ ጥያቄ እርስዎ እንደሚረዱት፣ አቶ ጌታቸው፣ ኢትዮጵያ ውስጥ ያለው ወቅታዊ ሁኔታ ትኩስ አጀንዳ ምንድን ነው ብንል፣ የልሂቃን ነው የህዝብ ነው ብለን በሁለት ለይተን ማየት መቻል አለብን። የህዝቡ ጥያቄ ፋንዳሜንታሊ አንድ ነው፣ የልማት የፍትህ፣ የዲሞክራሲ ና የሰላም ጥያቄ ነው የሚሆነው። ሰላም ካለ ልማት ያገኛል፣ በዛ መብት ያስከብራል። መብቱ ካስከበረ ስለ ራሱ ጥቅም ስለ ራሱ የአምራችነት ና የተጠቃሚነት ሁኔታ ይወስናል፣ ፈልገውን ነገር ያደርጋል። ይሄ ከሌለ ወደ ችግር ይገባል ማለት ነው። የህዝብ ጥያቄ በመሰረቱ ይሄ ነው። የሰላም ጥያቄ፣ የፍትህ ጥያቄ፣ የተጠቃምነት ጥያቄ፣ የልማት ጥያቄ ነው። የኤሊት ጥያቄ የገዢ የመሆን ማን ነው ዶሚኔት ያደረገው ማን ነው በዋናነት ስልጣኔን የያዘው ይሄ ደግሞ የሚመጣው ከምንድን ነው? ኢትዮጵያ ውስጥ አሁን ያለው የኢኮኖሚ ተጠቃሚነት የኢኮኖሚ የማስራት እና እሴት የመጨመር ነው ወይስ ያለውን ሀብት የመታፈል ነው? አሁን በተጨባጭ ያለው የኢንፎርማል ማርኬት የምንለው ዝም ብሎ በደላሎች በምናምን መሬት እንትን ሸጠህ ለውጠህ ምናምን በአንድ ቀን ሀብታም ትሆናለህ፣ የሆነ ደግሞ ከስረ ዜሮ ትገባለህ ምናምን። ስለዚህ ወደ ስርዓት ስላልገባን ሰው በምን መልኩ ሀብታም እንደሚሆን አይታወቅም በምን መልኩ እየደየ እንዳለ አይታወቅም። ስለዚህ ስልጣን ከያዘ ሀብታም ሊሆን ይችላል የሚል እምነት አለ፣ አይ ስልጣን ከሌለው ምንም አያገኝም የሚል ከባለፈውም ባህል እና ልምድ የወረስነውም አለ። መዋቅራዊ ማህበረሰባዊ፣ ኢኮኖሚክ እና ሶሻል ትምስል ተቀየረ። ይሄ አስተሳሰብ ስላለ ልሂቃኑ ያን ተጠቅመው ይሄ ኋላ ቀር የሆነ ኢኮኖሚ እና የማህበራዊ ግንኙነት ተጠቅመው ስልጣንን ለመያዝ ይሽቀዳደማሉ። አንዱን ሌላውን የበላይ የመሆን ነው የህዝቡ ተጠቃሚነት ለማረጋገጥ አይደለም። ወደፊት የማየት አይደለም። ባሉን እና ባለፉት ምትርኮች ተመስሩቶ ነው አጀንዳው እየተቀረጸ ያለው እንጂ ወደፊት ምን መሆን አለብን ኢትዮጵያ ከሀያ አመት ወይም ከአስር ዓመት ከአስራ አምስት ዓመት ምን ላይ ነው ማየት ያለብን ምንድነው መሆን ያለብን የሚለው ላይ አይደለም። ዲስከሽን ያለው ነበረ። ዋት እንደዚህ ነበረ፣ እገሌ ነው እንደዚህ የበለጠ የሚወስደው፣ እገሌ ነው ትንሽ የሚወስደው ምናምን የሚለው ባለፉና ባሉ ኮንትሮቨርሲስ ነው እንደዚህ እንጂ ወደፊት እያየን አደለም። ያለ ነው ይሄ ፍላጎት። ግን ፍትህ፣ የኢኮኖሚ ጥያቄነትና ዴሞክራሲ ነው፣ ሰላም ነው፣ ሌላ አደለም። መልካም። በጣም ገፍተን እንድንሄድ የሚጠይቁ በርካታ ሀሳቦች አንስተዋል አቶ ጌታቸው። ባለፉና ባሉ ውዝግቦች ተጠምደዋል ብለዋል ልሂቃን ያሏቸውን። በአንጻሩ ደግሞ የህዝቡ ጥያቄ የነጻነት፣ የልማት፣ የፍትህ፣ የዲሞክራሲና የሰላም ነው። አንድ ሰው በቅጽበት በምን መልኩ ባለጸጋ እንደሚሆን የማይታወቅበት ሁኔታ ተፈጥሯል ብለዋል። ተጨባጭነት ያላቸው ጥያቄዎች፣ ችግሮች እንዳሉ ገልጠዋልና አቶ ግዛው አቶ ጌታቸው የህዝብ ጥያቄ ያሏቸው ላይ ይስማማሉ። እነሱን እናስቀድም። የህዝብና የኤሊት ጥያቄ የሚለውን ክፍፍል አላምንም። ዲሞክራሲ ማለት ኤሊቶች ለስልጣን መወዳደር መብት ሰጥቶ ህዝቡ ለስልጣን ከሚወዳደሩ ኤሊቶች ውስጥ የመምረጥ መብት ማለት ነው። ግን የህዝብን ጥያቄ ለመመለስ ትክክለኛው መለኪያ ለእኔ የሚመስለኝ ግራ ፖለቲካን ተንተርሶ የተለያዩ አመለካከቶችን ማቅረብ ሳይሆን ጎንደር የተደረገው ሰልፍ ምን አለ ነቀምት የተደረገው አምቦ የተደረገው ሻሸመኔ የተደረገው ሰልፍ ምን መፈክሮች ይዘው መጡ ምን መፈክሮች ሲናገሩ ነው የተገደሉት ወሊሶ ምን ሲያደርጉ ነው የተገደሏቸው ማለት ነው ማየት ያለ በተጨባጭ የህዝቡ ጥያቄዎች ምንድን ናቸው እርስዎ እስከተረዱት ድረስ ዋናው የህዝብ ጥያቄ የስርዓት ለውጥ ጥያቄ ነው ሀያ ሰባት ዓመት ያለው ስርዓት የኢትዮጵያን ህዝብ አንድነት የግለሰብ የዜጎች ነጻነት፣ የኢኮኖሚክ እኩልነት ተጠቃሚነት ሊያስጠብቅ ያልቻለና በአንድ ቡድን የበላይነት ያለ ፍትህ በእስር በስደት የሚገኝ ህዝብ ስለሆነ የስርዓት ጥያቄ ነው። ማብራራት ካስፈለገ ሌሎቹ ሰላም የሚባሉት እድገት የሚባሉት የስርዓቱ ማንነቶች መግለጫ ናቸው። ኢትዮጵያ ውስጥ ሙስና ያለው እድገት ሊኖር ያልቻለው አባይ ፀሐዬ ሰባ ቢሊዮን ዳለር ከስኳር ፋብሪካ ኬታማ ሳይሆን ሲቀር ያልተጠየቀበት ስርአቱ የበሰበሰና እኩልነትና ተጠያቂነት የሌለበት ነው ስለዚህ ኢትዮጵያ ህዝብ አሁን የሚጠይቀው ያለው የሰላም የድህነት የብልጽግና ጥያቄው እንዲመለስለት ቅድመ ሁኔታው የመጀመሪያው እርምጃ አሁን ያለውን አፋኝ ስርአት ወደ ዴሞክራቲክ ስርአት ህዝቡ በመረጠውና ህዝቡ በሚጠይቀው ስርአት መተካት ነው መልካም አቶ ጌታቸው እርስዎ ያሏቸውን የነጻነት የፍትህ የዲሞክራሲና የሰላም እጦቶችን ጨምሮ የዜጎች እኩልነት፣ የምጣኔ ሀብት ተጠቃሚነት ባለመኖሩ የስርዓት ለውጥ ጥያቄ ነው ህዝብ እያቀረበ ያለው። የልሂቃንና የህዝብ የሚል የለም፣ የዲሞክራሲ እጦት ነው ነው የሚሉት፣ አቶ ግዛው ምን ይመልሳሉ? አንድ ነገር ልንገረም። ለምሳሌ የኢትዮጵያ አመታዊ በጀት በጀት ሲደረግ ስልሳ ፐርሰንት ወደ ክልሎች ብቻ ሳይሆን ወደ ወረዳዎች ነው በቀጥታ የሄደው። ስለዚህ የሚያስተዳድረው ክልሉን ብቻ አይደለም ወረዳው ነው ወደ ወረዳ ነው የሚሄደው። ስለዚህ ፌዴራል ላይ ያለው ገሌነ የሚበዛው ገሌነ እንደዚህ ያደረገው ገሌነው የበለጠ እየወሰድ ያለው ምናምን ምናምን የሚለው ትርጉም የለው ጥያቄ ነው። ስለዚህ የህዝቡ ጥያቄ መመለስ ከቻለ የወረዳ አስተዳደሩ ስድሳ ፐርሰንቱ በጀትን ይዞ የህዝብ ጥያቄ መመለስ ቢችል ኑሮ ያ ጥያቄ አይነሳም ነበር ግን በትግራይም ቢሆን በአማራም ቢሆን በኦሮሞም ቢሆን በደንብ መምራትና ማስተዳደር ስላልተቻለ ነው የህዝብ ጥያቄ ገፍቶ እየመጣ ያለ። የስርዓት ለውጥ ነው የሚፈልገው ካሉ ምን አይነት ስርዓት ለውጥ ነው የሚፈልገው? ለምሳሌ ኢትዮጵያ ውስጥ ቅድም እንዳሉት አንዱ በትግራይ ሊቃ ና በትግራይ የሚነሳ ምናምን አሉት፣ በምን ይነሳ? በምን ግን ራስ በራስ የመወሰንና የብሄር ብሄረሰቦችና ህዝቦች መብት የሚመለከት አንድ አስተሳሰብ ነው፣ ይሄድ የፌዴራል አስተሳሰብ ብንለው ሌላው ደግሞ አህዳዊ ነው አሁን ዜግነት መሰረት ያደረገ ሀገራዊ ማንነት የሚባለው ማለት ነው ይሄ ነው ስርዓት እየፈለገ ያለው ማን ነው ይሄ እየፈለገ ያለው ነቀምት ያለው ነው ጎንደር ያለው ወይስ ነበለት ህሞራ የተነሳ ጥያቄ ለእኔ አይገባኝም ኢትዮጵያ ውስጥ ነው የምኖረው ለምሳሌ ጎንደር ላይ የተነሱ አስራ ስምንት እዛ የወጡ አርነዋል መፈክሮች መፈክሮች ስለምንድን ነው የነበሩ ብለህ ብትጠይቅ ዝም ብሎ የማይመለስ ጥያቄ አለ የማይመለስ ጥያቄ ማለት ለምሳሌ በሰማኒያ ሶስት አመተ ምህረት ሂደን የነበረውን ቀድሞ ህዋ ሳይመጣ ቢያሸንፍ አይነት ጥያቄ ይሄ አይሆንም። ትምልሰን ያን ነገር መስራት አንችልም። ሌላው ያነሱት ነገር ይሄ ከግራ ዘመም ግራ ዘመም እኮ የግድ እኮ የሴጣን ቋድለን ኢትዮጵያ ውስጥ በመኢሶን በኢሀፓ ኢሰፓ ምናምን መጥፎ ነገር ስለተሰራ ይሄ ግራ ዘመም ጸረ ህዝብ ነው ምናምን ብሎ ማሰብ ራሱ ስህተት ነው። የካፒታሊዝም አሸንፎ ስለወጣ አደለም የህዝቦች የቡድኖች መብት የሶሻል ኢኮኖሚክ ራይትስ ምንላቸው ለማስከበር አንድ አስተሳሰብ ነው። ይህ አስተሳሰብ ደግሞ ኢትዮጵያ የማልታዊ ናሽናል ስቴት ስለሆነች ያን ለማስከበር የሚጠቅም ሀሳብ ነው። ያን ከዛ ተነስተህ ወደ ካፒታሊዝም ስትሄድ የህዝቦች ጥቅም ማስከበር ትችላለህ የሚለውን አስተሳሰብ ያቃር ይቃራለሁ ግራ ዘመምነት በራሱ መሰረት ያጣለም የሚለውን እስኪ እንፈትሸው። በአቶ ግዛው ጥያቄዎቹ የዜጎች እኩልነት አይከበርም፣ የምጣኔ ሀብት ተጠቃሚነት የለም። እርስዎም ብለውታል፣ በቅጽበት ሰው በምን መልኩ ባለጸጋ እንደሚሆን የማይታወቅበት ሁኔታ ተፈጥሯል ብለዋል። የነጻነት የልማት የፍትህ የዲሞክራሲና የሰላም ጥያቄ ካለ አንድ ስርዓት ሀያ ሰባት ዓመታት ከመራ እነኚህ ጥያቄዎች ዛሬም ካሉ አልሰራም ለሚለው ጥያቄ የፖለቲካ ፍልስፍናው ራሱ ለምን አይጠየቅም? አድማጮች እንደሰማችሁት ክርክሩ አልተቋጨም። ተከታዩ ክፍል ሳምንት ይቀርባል። አሁኑ ግን የፕሮግራሙን ተሳታፊዎች አቶ ጌታቸው አረጋዊንና አቶ ግዛው ለገሰን እናመሰግናለን። በሚሊዮኖች የሚቆጠሩ አሜሪካውያን ከነገ በስቲያ እሁድ አሮጌውን 2017 ዓ ም ይሸኙና አዲሱን 2018 ዓ ም ይቀበላሉ ያኔም ታዲያ ኢትዮጵያ አበባዬሽ ሆይ እንዲሉ አይነት ይመስላል። ለምለም ለምለም። ኦልድ ላንግ ሳይን ይላሉ አሜሪካውያን ደግሞ። ይህ ማለት ሳንተያይ ብዙ ጊዜ አለፈ። የድሮ የስኮትላንድ ዝማሬ ነው። ኦልድ ላንግ ሳይን በአሁኑ ጊዜ ኦልድ ላንግ ሳይን ሳንተያይ ብዙ ጊዜ ያለፈ ወይም በዘንድሮ እንግሊዝኛ ኦልድ ሎንግ ሲንስ እንደማለት ነው። ናው ነዌ ልንተያይና ልንበታተን ዳግመኛ ለመምጣት እንኳን ተስፋ ሳይኖረን ፈጣሪ አምላካችን እኛን እንዳለያየን ሳይጠራን አይቀርም ደግሞ ሳይሰበስበን። ድሮ ሰኔ 30 ትምህርት ቤት ሲዘጋና የስካውቶች ጃምቦሬ ሲበተን ይባል ነበርና እንግዲህ ከነገ በስቲያ እሁድ አዲሱ ዓመት ነው። የተከበራችሁ አድማጮች፣ አዲሱን ዓመት ለምታከብሩ ሁሉ እንኳን አደረሳችሁ። ዘመኑ የደስታ እንዲሆን እንመኛለን፣ የሰላም እንዲሆን እንመኛለን። የፕሮዲውሰሯ ብርሃን ኃይሉ ነች። ቶማስ ብሎንዴ ቴክኒሻኑ ነው። የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅታዬና እኔም ሰሎሞን አባትንን አብራችሁን ስለቆያችሁ እናመሰግናለን። ደህና ደሩ፣ ደህና ደሩ። ከምራያ ኬሪ ጋር እንተዋችሁ ኦልድ ላንግ ሳይን